የባል ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ እንደምናመሻችሁ። የጋቢና ቪኦኤ አድማጮች የዛሬ ማክሰኞ ጥር ስድስት 2012 ዓመተ ምሕረት ምሽት ፕሮግራማችንን እናስተዋውቃችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ አገራዊ ምርጫውን ለማካሄድ ለነሐሴ አስር ቀን የጊዜ ቀጠሮ መቁረጡን አስታወቀ። በእኛ ስሌት ዋና ዋናዎቹ ተግባራት በጊዜያቸውን ጠብቀው እና ጥራታቸውንም ጠብቀው ተከውነው ነው ልናደርግ የምንችልበት የምርጫ ቀን ብለው ብለን የያዝነው ነሐሴ 10 2012 ነው። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። ዘርዘር ያለ ዘገባ በዜና ዘገባችን ላይ ይዘን እንመለሳለን። በሕትመት ጋዜጠኝነት ለረጅም ዓመት የሰራው ለስድስት ዓመታት የታሰረበትን ረጅም የእስር ጊዜ ጨምሮ ከስምንት ጊዜ በላይ በኢትዮጵያ እስር ቤቶች ያሳለፈው እስክንድር ነጋ አሁን ደግሞ የፖለቲካውን ዓለም ሊቀላቀል እንደሆነ ለምምጽ ገለጸ። ጥያቄያችንን ተቀብሎ ለቦርዱ ሰብሳቢ ለወይዘሪት ብርቱካን ሚደቅሳ መርቶታል። ወይዘሪት ብርቱካን ሚደቅሳም በዚያው ሁለት ለሚመለከተው ክፍል መርተውታል። ስለዚህ አሁን የሚቀረው የጥሩ የቅት መውቅነት ናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። ማክበል ያበሮ ፕሮግራሙን በማቀናበር አብሮን ያመሻል። አሁን ላጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የ2012 ዓ ም ምርጫ ጊዜያዊ የጊዜ ሰሌዳ ዛሬ ይፋ አድርጓል። ምርጫ ቦርዱ ሀገራዊ ምርጫ በሚካሄድበትን የተቆረጠ የምርጫ ቀን ነሐሴ 10 ቀን 2012 ዓ ም አድርጎ አቅርቧል። ስለ ጊዜ ሰሌዳው የምርጫ ቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ እንደሚከተሉ አስረድተዋል። በእኛ ስሌት ዋና ዋናዎቹ ተግባራት በጊዜያቸውን ጠብቀው እና ጥራታቸውንም ጠብቀው ተከውነው ልናደርግ የምንችልበት የምርጫ ቀን ብለው ብለን የያዝ ነው ነሐሴ 1 2012 ነው ከቅድም ከገለጽናቸው ናቸው የስራ እንቅስቃሴዎች በእኛ በኩል መከወን ካለባቸው ከተሳታፊዎች መከወን ካለባቸው ተሳታፊዎች ስንል ፓርቲዎች መንግስትም ደግሞ የሚጠበቅበት ነገር አለ ከሁሉም ከተግባራት ለመፈፀም ከሚያስፈልገው ጊዜ በተጨማሪ ይሄንን እኛ በድራፍትነት ያወጣነውን ካላንደር የወሰኑት እና ኦሬንት ያደረጉት የህግ ሀሳቦችና የህግ ገደቦች አሉ። አንደኛው የህግ ገደቦች ስል በተለይ ከጊዜ ጋር የሚያያዝ በተመለከተ ማለት ነው። የመጀመሪያው የህግ ገደብ የአጠቃላይ ምርጫ በተለይም የአገራዊው ፓርላማውንም ማለት ነው የሚደረገው ምርጫ የሚደረግበትን ጊዜ አስመልክቶ በሕገ መንግሥታችን የተቀመጠ የጊዜ ገደባ አለ። በዚህ መሰረት ነሐሴ አስር ና አስራ አንድ ውጤት በምርጫ ጣቢያዎች ይፋ የሚደረግበት ከነሐሴ አስራ አንድ እስከ አስራ አምስት ደግሞ በምርጫ ክልል ደረጃ ቀድመ ውጤት ይፋ የሚደረግበትና ከነሐሴ አስራ አንድ እስከ ነሐሴ ሀያ የቦርዱ አጠቃላይ ውጤት ማሳወቂያ እንደሚሆንም አሳውቀዋል። በሌላ በኩል በዚህ በዋሽንግተን ዲሲ ፕሬዚዳንት ዶናልድ ትራምፕ ዛሬ በዋይት ሀውስ በታላቁ የአባይ ግድብ ግንባታ ጉዳይ ለመነጋገር ዋሽንግተን የሚገኙትን የኢትዮጵያን የግብጽና የሱዳንን የውጭ ጉዳይና የውሀ ሀብት ሚኒስቴሮች አነ ተነጋግሯል ሀገራቸው የሶስቱን ሀገሮች ትብብርና ዘላቂ ጥቅም ለሚያስጠብቅ ስምምነት ድጋፍ መስጠቷን እንደምትቀጥልም አረጋግጠዋል። በዛሬው እለትም ስለውይይቱ የሶስቱ ሀገራት መሪዎች መግለጫ እንደሚሰጡም ይጠበቃል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ሱዳን ያሉት 910ሺህ የሚሆኑ ስደተኞችን ለመርዳት የ447 ሚሊዮን ዶላር እርዳታ ለማግኘት ጥሪ አቅርቧል። የተባበሩት መንግስታት የስደተኞች አገልግሎት ስደተኞቹን ለማስጠለል ለጤና ጥበቃና፣ ምግብን እንዲሁም ለመኖር የሚያስፈልጉ ነገሮችን ሁሉ ለማቅረብ ከ30 በላይ ከሚሆኑ አጋሮች ጋር በመተባበር እየሰራ ነው። አብዛኞቹ ስደተኞች ከደቡብ ሱዳን ሲሆኑ ግጭትና ክትትልን ሸሽተው በሌሎች ዘጠኝ ሀገሮች ሄዱም እንደሚገኙባቸው አገልግሎቱ ገልጿል። በሱዳን ወታደራዊ ኃይል ውስጥ ባሉ የተለያዩ አንጃዎች መካከል ግጭት በተፈጠረበት በአሁኑ ወቅት ትላንት በከተማይቱ ካርቱም ተኩስ እንደተከፈተ ተዘግቧል። የሀገሪቱ የሽግግር መንግስት ቃል አቀባይ ፋይሳል መሐመድ ሳልህ ለመነሳሳቱ ተጠያቂው የብሔራዊ የስለላና የደህንነት አገልግሎት ነው ብለዋል። ተኩሱ የተከፈተው ያልተከፈለን ደሞ አለ የተሻለ ድጎማም ያስፈልገናል ደሞዝ አለ የተሻለ ድጎማም ያስፈልገናል በማለት የአገልግሎቱ አባላት ትላንት ተቃውሞ ባካሄዱበት ወቅት ነው ብለዋል ቃል አቀባዩ። በተኩሱ ሁለት ሲቪሎችና ሁለት ወታደሮች እንደተገደሉ ወታደራዊ ኃይል ገልጿል። ሁለት ከፍተኛ ወታደራዊ መኮንኖች ያሉባቸው አራት ሰዎችም ቆስለዋል ተብሏል። በአሁኑ ወቅት ግን ወታደራዊ ኃይል አመጽ የተነሳባቸውን ቦታዎች የተቆጣጠረ መሆኑን ከፍተኛ የሱዳን ባለስልጣኖች ገልጸዋል። ባለፈው ወር ባበቃው የአውሮፓውያኑ 2019 ዓመት በአፍሪካ ዙሪያ ቁጣና ተቃውሞ ሰፍኖ እንደነበረ እና አሁንም ሲቀዘቅዝ አለመታየቱን ሁማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ያወጣው አመታዊ ዘገባ ገምግሟል። ጊኒና ሱዳን ውስጥ ለረዥም ጊዜ ሲገዙ በቀዩ መሪዎች ላይ ቁጣ ታይቷል። የዚምባብዌ ኢኮኖሚ መዳሸቅ ተቃውሞን አስነስቷል። በኮንጎ ዴሞክራሲያዊት ሪፐብሊክና በኢትዮጵያ ግጭቶችና ከመኖሪያ የመፈናቀል ሁኔታዎችም ተከስተዋል ብለል። በኮናክሪ፣ ሀራሬ፣ ካርቱም፣ ኪንሻሳ ተቃውሞ የተካሄደባቸው ምክንያቶች ቢለያዩም ከጸጥታ ኃይሎች የገጠማቸው ከባድ ምላሽም ተመሳሳይ ነበር ይላል የሂውማን ራይትስ ዋች ያወጣው ዘገባ። አድማጮች፣ ለሰዓቱ የያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደንን ለዘገባው እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በህትመት ጋዜጠኝነት ለረጅም ዓመታት የሰራው ለስድስት ዓመት የታሰረበትን ረጅም የእስር ጊዜ ጨምሮ ከስምንት ጊዜ በላይ በኢትዮጵያ እስር ቤቶች ያሳለፈው እስክንድር ነጋ አሁን ደግሞ የፖለቲካውን ዓለም ሊቀላቀል እንደሆነ ለአሜሪካ ድምጽ ገልጿል። ባልደራስ ለእውነተኛ ዲሞክራሲ የተሰኘ ሀገራዊ የፖለቲካ ፓርቲ ለማቋቋም የሚያስችለውን የእውቅና የምስክር ወረቀት ለማግኘት ለምርጫ ቦርድ ማመልከቻ ማስገባቱንም ተናግሯል። ለኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄው የቀረበለት ቦርዱ ትላንትና ጉዳዩን መመልከቱን ገልጾ በሁለት ቀናት ውስጥ ምላሽ ይሰጣቸዋል ብሏል። ባልደራስ ለእውነተኛ ዴሞክራሲ በሚል ስያሜ የተሰጠውና በመቋቋም ላይ የሚገኝ አዲስ ፓርቲ የቅድመ እውቅና የምስክር ወረቀት ለማሰጠት ሂደቱን እንዲመሩ እንደተመረጡ የሚናገሩት ጊዜያዊ ሊቀመንበር እስክንድር ነጋ በአዲሱ የፖለቲካ ፓርቲዎች ምዝገባ አዋጅ መስፈርት መሰረት የቅድመ እውቅና መጠየቂያ ማመልከቻ ማስገባታቸውን ለአሜሪካ ድምጽ ገልጸዋል። ፖለቲካ ፓርቲዎች ምዝገባ አዋጅ መጀመሪያ ቅድመ ምስረታ እውቅና ብሎ የሚሰጠ ሰርተፍኬት አለ። ያንን ለማሟላት ያስቀመጣቸው መስፈርቶች ፊርማዎች አሉ። እነዚም እስከ ሁለት መቶ የሚሆኑ ፊርማዎች ይሰባሰባል። ከዛ በኋላ እነሱ የድርጅቱን ስያሜ ይሰይማሉ፣ መሪም ይመርጣሉ። ይህንን ካሟሉ በኋላ ማመልከቻቸውን ለምርጫ ቦርድ ያስገድባሉ። ምርጫ ቦርድም ያንን ተመልክቶ እውቅና ሰርተፍኬት ይሰጠዋል። ያንን ሰርተፍኬት ይዞ ፓርቲውን በመስረት የሚያስችል ፊርማ ያሰባስባል ማለት ነው። ሕጋዊ ሰውነት ያገኛል ማለት ነው። የመስረታ ሂደት እኛም እሁድ ዕለት ኢንተርኮንቲኔንታል ሆቴል የሁለት መቶ መስራች አባላት ስብሰባ አዘጋጅተን ነበር። ግን ከበላይ አካል መጣ ባሉን ትዕዛዝ መሰረት ሆቴሉ ስብሰባውን እንድናይ በአዳራሽ ውስጥ እንድናካሄድ አልፈቀደልንም። ሆኖም እኛ መፍታችን መሰብሰብ መፍታችን ስለሆነ ይህን መፍታችን እናሳልፋ ምስልም ብለን ሆቴሉ አዳራሹን ቢከለክለንም ሜዳው ላይ እዛው ፊት ለፊት ሜዳው ላይ እሰብስበን አቋም ላይ የሚገኘው ባልደራስ ለእውነተኛ ዲሞክራሲ ጊዜያዊ ሰብሳቢ እስክንድር ነጋ አያይዘው የገለጹት የቅድመ እውቅና ምስክር ወረቀቱን ወደ ዋና የምስክር ወረቀት ለመቀየር ከሚያስፈልጉት መስፈርቶች አንዱ የአስር ሺህ ሰዎችን ፊርማ ማሰባሰብ በመሆኑ እርሱን ለማግኘት እንቅስቃሴ እያደረጉ መሆኑን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ የቅድመ እውቅና ምስክር ወረቀት መጠየቂያው ለቦርዱ እንደቀረበ አረጋግጠዋል። ያስቀመጡት የጊዜያዊ እውቅና ጥያቄ ነው። በአዲሱ ሕግ አስራ አንድ ስልሳ ሁለት መሰረት ሁለት አይነት እውቅና አለ። አንደኛው እውቅና በጊዜያዊ እውቅና ጥያቄ የሚባለው ሁለት መቶ ሰዎች ፊርማ ተሰባስበው መጥተው አንድ ፓርቲ ለማቋቋም ስለምንፈልግ ጊዜያዊ እውቅና ተሰጥቶ የቀረውን ዋና ዋና እውቅና የሚያስፈልገውን ነገር ለማሟላት ከዛ ደስ ጊዜያዊ ተጠን የሚሉበት ነው። የሌላኛው ደግሞ በቀጥታ ቋሚ እውቅና ለማግኘት ሰተፊት ለማግኘ ፓርቲዎች መጥተው አመልክተው ፕሮፌሳቸውን ጨርሰው የሚወስዱበት ነው። ስለዚህ ሁለት አይነት ነው ያለው። ስለዚህ መጀመሪያው ጊዜ እውቅና ለማግኘት የሚለውን አስገብተዋል። ለኢትዮጵያ ኢትዮጵያ ብሔራዊ ምርጫ ቦርድ በምን ሁኔታ ላይ ነው ያለው ጉዳያቸው? ጉዳያቸውን እንግዲህ ለቦርዱ ቀርቦ ቦርዱ ትናንትና አይቶታል። አይ ቲንክ ነገ ከነገ ወዲያ የሚያሳውቃቸው ይመስለኛል። ውጤቱን አስመልክቶ ያው የሚሆነው ምንድን ነው፣ የቴክኒካል ጉዳዮች ሲሟሉ የፖለቲካ ፓርቲዎች የስራ ክፍሉ ለቦርዱ ይልካል። ቦርዱ አይቶት የጊዜ ሰርተፍኬት ሲሰጥ ወይም ይኛው ወይም ኛው ይሟላ ይላል። ግን ብዙ ጊዜ ሰርተፍኬት ሲመ ብዙ የተኮምፕሊኬትድ ነገር ስለሌለው የተወሳሰበ ነገር ስለሌለው ምንም የተሳሰበ ነገር ሳይል በቃ በጥቂት ቀናት ያው ያገኛሉ ብዬ ነው ምቀምተው። ወይዘሪት ሶሊያና የቅድመ እውቅና ምስክር ወረቀት ፓርቲ ለመመስረት የሚያስችላቸውንና በህጉ ላይ የተቀመጠውን መስፈርት ለማሟላት የሚያስፈልጋቸውን እንቅስቃሴ ለማድረግ ህጋዊ እውቅና እንደሚሰጣቸው ገልጸው ከዚህ ቅድመ ምዝገባ በኋላ አንድ ፓርቲ ክልላዊ ወይም አገራዊ ፓርቲ ሆኖ ለመመዝገብ ማሟላት ያለበትን መስፈርት አስረድተዋል። ፓርቲ ሆኖ መመዝገብ የሚችሉበት አዲሱ ህግ ላይ ከአንቀጽ ሰላሳ አራት ጀምሮ አለ። ያው የፊርማዎቹ መስፈርት ለክልላዊ ፓርቲ አራት ሺ ለአገራዊ ፓርቲ ኢኮኖሚ የሚያቋቁሙት አስር ሺ ፊርማዎች ማሰባሰብ ይኖርባቸዋል በነዚ ፎርማቶች መሰረት። ከዛ በኋላ ደግሞ እሱን ማሰባሰብ ሲጨርሱ ጠቅላላ ጉባኤ ማድረግ ይኖርባቸዋል። ጠቅላላ ጉባኤውም እንደዚሁ የሚጠይቀው የሰው ቁጥር አለ። ጠቅላላ ጉባኤ ለሀገራዊ ፓርቲ አምስት መቶ ለክልላዊ ፓርቲ ሁለት መቶ ሀምሳ የተገኘ ተቀዳላው ጉባኤ ላይ ተገኝተው ፕሮግራማቸውን ማጽደቅ ይኖርባቸዋል። ፕሮግራም ይኖራቸዋል። ህገ ደንብ ይኖራቸዋል። ህገ ደንቡ ላይ ደግሞ በህጉ መሰረት ህገደንቡ ደንቡ ማካተት ያለበት የሚባሉ ዝርዝር ጉዳዮች አሉ። የፓርቲው አባላቱን እንዴት ነው የሚያስተዳድረው? ወጪ ገንዘቡን እንዴት ነው የሚያገኘው? ከተለያዩ አካላት ጋር ያለው ግንኙነት እንዴት ነው የሚሆነው እጩዎች አመራረጥ እንዴት ይሆናል፣ ውስጥ ፓርቲ ዴሞክራሲ፣ ሁለት የመሳሰሉትን ህገ ደንብ ላይ መካት አለባቸው የሚባሉ የተወሰኑ ስታንዳርዶች ችኩ ላይ ያሉ። ስለዚህ ህገ ደንብ ውስጥ ማሟላት አለበት። የፖለቲካ ፕሮግራማቸውን ያጸድቃሉ። ጠቅላላ ጉባኤ ያደርጋሉ። ከዛ በተጨማሪ ደግሞ ያው ማሟላት ያለባቸው ፊርማ ደግሞ አሟልተው ይመጣሉ። አርማ ያስገባሉ። እነዚህ እነዚህ ታይተው በህጉ መሰረት የተሟሉ ናቸው። መቅረብ ያለበት የፊርማ ቁጥር ቀርቧለ፣ አርማቸውን የሚገባ አስገብቷለ፣ ፕሮግራማቸዋለ የሚለው ሪቪው ከተደረገ በኋላ ይህንን ካየ በኋላ የስራ ክፍሉ ወደ ቦርዱ ለመጨረሻ ወቅታዊ ይልከዋል ማለት ነው። ስኖርቱ ቦርዱ ዘርፍ ተለይ ጊዜያዊ ሰብሳቢው እስክንድር ነጋ በበኩላቸው ፓርቲውን ለማስመዝገብ የሚያስፈልጉትን መስፈርቶች ሁሉ ለማሟላት ዝግጅት እየተደረገ መሆኑን ገልጸው የፓርቲውን ፖሊስ ክልል አስር ሺ ፊርማ አሰባስበው አገራዊ ጊዜ ካልበቃቸው ደግሞ አራት ሺ ፊርማ አሰባስበው ክልላዊ ሆነው እንደሚመዘገቡ ይናገራሉ። እንግዲህ አሁን ጊዜ ካለን አስር ሺ የምናሰባስብ እና ሀገር አቀፍ አድርገን እናስመዝግበዋለን። ግ ጊዜ ከሌለ በክልል ደረጃ ለምርጫ ተሳትፎ ስንል በክልል ደረጃ እናስመዝግበው እና ግን በምርጫ ተሳትፏችን የሀገራዊ አማራጭ ነ የምንመጣው ማለትም የጥምረት አካል ሆነ ነው የምንመጣው። እቻችን አይደለም ወደ ምርጫው ምንገባው ከሌሎች ድርጅቶች ጋር በመጣመር የሀገራዊ እንደ ቅንጅት ሀገር አቀፍ ደረጃ አማራጭ እንገባው እ በአዲስ አበባ ደረጃ ብቻ አይደለም ተሳትፏችን የሚገጠበው። ይህን የቅድመ እውቅና መጠየቂያ የ200 ሰዎች ፊርማ ለማሰባሰብ ዘጠና ሺህ ብር የሆቴል ከከፈሉ በኋላ ከበላይ አካል በሚል ትዕዛዝ ወደ አዳራሹ እንዳይገቡ በመከልከላቸው ከደጅ ሆነው ማሰባሰባቸውን የሚናገሩት ጊዜያዊ ሰብሳቢው እስክንድር ነጋ የሚቋቋመው ባልደራስ ለእውነተኛ ዴሞክራሲ ትግል የሚያደርገው በሰላማዊ መንገድ በመሆኑ ይህንኑ አካሄድ ይቀጥልበታል ብለዋል። የምርጫ ቦርድ የኮሚኒኬሽን አማካሪዋ ወይዘሪት ሶሊያና ሽመልስ ስለ ቅድመ እውቅና የምስክር ወረቀቱ ጥቅም ሲያስረዱ ያው የጊዜ ሰርተፊኬቱ ጥቅሙ የተለያዩ እንቅስቃሴዎች በሚደረግበት ወቅት ሰደፍ ጌት ያላቸው ስለሆኑ ስድብ እንዳይኖር ፊት ከላ እንዳይኖር የመሳሰሉት ነገር ለማድረግ ይረዳል። ከበፊት በነበረው አሰራር ቦርዱ ፓርቲዎች እነዚህ ለመመስር ሲመጡ ደብዳቤ ነበር የሚጻፈው። በሂደት ላይ እኛ ጋር ስለሆኑ እና በተለይ የሚባል ፓርቲ እያቋቋሙ ስለሆነ ድጋፍ ይደረግላቸው ብሎ ነበረ የሚጻፈውን ፓርቲ ሲወቅ ግን የተለያዩ ደብዳቤዎችን ለእያንዳንዱ ፓርቲ ከመጻፍ ይልቅ እራሳቸው ጊዜ እውቅና የተባለውን ነገር ይዘው በሶስት ወር ውስጥ ዋናው ስራቸው ሲጃከረቡ ድረስ ከቦርድ ጊዜያዊ ሰብሳቢው እስክንድር ስለ ፓርቲያቸው ፕሮግራም ተጠይቀው ከግራ ዘመን ፖለቲካ ወደ ቀኝ ዘመን ፖለቲካ ያደለማ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ቀጣዩ ዘገባችን ሴቶች በጋቢና ነው። ለዛሬ የአፍሪካን ክሪኤቲቭ ማይንድስ መስራች የሆነችውን መዓዛ አክሊሉም በእንግድነት ይዘናል። አፍሪካን ክሪኤቲቭ ማይንድስ ከተለያዩ አፍሪካ ሀገራት የተጣጡ ወጣቶች በስነ ጾታ ጉዳይ ላይ የጥበብ ስራዎችን በማቅረብ የባህሪ ለውጥ ለማምጣት ታስቦ የተመሰረተ ድርጅት ነው። የደንገረመው መዓዛን አነጋግራ ተከታዩን አሰናድታለች። ጋዜጠኛና ፀሐፊ መዓዛ አክሊሉ ወይም ሀደራ በስነ ጾታ ጉዳይ ትኩረት ሰጥተው ከሚጽፉ ወጣት ሴት ጋዜጠኞች በግንባር ቀደምትነት ትቀመጣለች። በ2008 በኢትዮጵያ የአሜሪካን ኤምባሲ ድጋፍ ውሃ በዘ ጾታ የተሰኘ አጭር አስተማሪ ፊልም ጽፋ ዳይሬክት አድርጋለች። ራይተርስ ስፔስ አፍሪካ ላይም ከአምስት በላይ ጽሁፎችን አሳትማለች። መዓዛ የስነ ጾታ ችግሮች ላይ የማህበረሰቡን እውቀት ለማጎልበት አፍሪካን ክሬቲቭ ማይንድስ የተሰኘ ድርጅት መስርታለች። አፍሪካን ክሬቲቭ ማይንድ አፍሪካ ካሉ ከአምስት ሀገራት በቅርቡ የተመሰረተ አንድ ድርጅት ነው። ከተለያዩ ከአምስት ሀገራት ከናይጄሪያ፣ ከሱዳን፣ ከታንዛኒያ፣ ከኡጋንዳ እና ከኬንያ ጨምሮ አሁን ፓርትነሮች አሉም እዛ ያሉበት ሆነ በየአገራቸው እሱ ጋር በትብብር የምንሰራ ነው። ምንድን ነው የምንሰራው? አፍሪካን ክሬት ማይንድ ሁላችንም በስነ ጥበብ ላይ ያለን ወይም ደግሞ ክሬቲቭ አርት ኢንዱስትሪ የሚባለው ላይ ስነ ጥበብ ላይ ያለን ሰዎች ሁነን በምንሰራው ስራ በዘርፋችንን አፍሪካውያን ሴቶችን ማብቃት ማስተማርና ስለተለያዩ ነገሮችን ማስተማር ነው ግን ይሄ የስነ ጥበባዊ መልኩን በተጠቀመ ማለት ነው። አሁን እኛ ጋር ያሉት በፈቃደኝነት የሚሰሩ የስዕል ባለሙያዎች ስላቸውን በመጠቀም እሱኛውን የራሳቸውን ጥበብ በመጠቀም ስለ ሴቶች የተለያዩ ነገሮች መግለጽ ይሞክራሉ። በሱ አድርገን እናስተምራለን። በስነ ጽሁፍ ላይ ያሉት ደግሞ በስነ ጽሁፋቸው ታሪክ ሊሆን ይችላል፣ አጫጭር ግጥሞች ሊሆን ይችላል፣ በወለዶች ሊሆን ይችላሉ እሱን በመጠቀም ስለተለያዩ ህብረተሰቡ ስለ ሴቶች ማወቅ አለባቸው የሚላቸውን ወይም ደግሞ ሴቶች ስለ ራሳቸው ማወቅ አለባቸው ስለ መብታቸው፣ ስለ ግዴታቸው፣ ስለሚደርሳቸው ጥቃት ጥቃት ሲደርስባቸው የት መሄድ አለባቸው እነማን ያግዟቸዋል? ያግዛችኋል ከየትኛው መስሪያ ቤት ምን አይነት እርዳታ ማግኘት ይችላል? ወይስ ጥቃት ሲባል ምንድን ነው ጥቃት ራሱ ዴፊኒሽኑ፣ ከማብራሪያው ጀምሮ ቤት ውስጥ ጥቃት ሲደርስ የሚሰማቸው አካል አለ ወይ? ለማን ነው መሄድ ያለባቸው? ከዛ ደግሞ ከትዳር አገራቸው ላይ ጥቃት ሲደርስ ምንድን ነው የሚባለው? ከውጭ አካል ወይም ደግሞ ቤት ውስጥ ካለ በማህበረሰቡ ዘንድ ቤተሰብ ከምንለው ውጭ ያለው ጥቃት ሲደርስ ማን ነው የሚባለው? የት ነው የሚሄደው? እንዴት ነው የሚደረገው? የሚባለውን በአጠቃላይ ስነ ጥበባዊ በሆነ መልኩ ለህብረተሰቡ ለማስተማር የተደራጀ ነው። ኢትዮጵያውያን ሴቶችም ከሌሎች አፍሪካውያን ሴቶች ጋር ተመሳሳይ ችግሮችና ፈተናዎች እንዳሉባቸው የምትናገረው መዓዛ እንደዚህ አይነት ሀሳቦችን በጥበብ ስራዎችን በመጠቀም ወደ ማህበረሰቡ ማድረስ መልካም አማራጭ መሆኑንም ሆናለች። በቅርቡ አሁን አሁን እየሰራን ያለውን ፕሮጀክት በታሪክ ውስጥ ያልተነገሩን ወይም ደግሞ ስንማር በደንብ ያላወቅናቸው ግን በጣም ጥሩ ስራ የሰሩ ትልቅ ስም ያላቸው አፍሪካውያን ሴቶችን ታሪክ በኮሚክ ቡክ መሰረት በኮሚክ ቡክ ወይም ደግሞ ኮሚክ ቡክ በሚለው ካራክተር ውስጥ ተጠቅመን ስለነዚህ ሴቶች ታሪክ መናገር ለወጣቱ አውጥቶ መስጠት፣ ከዛ በኋላ ወጣቱ በተለይም ደግሞ ሴቱ እንደንትና የምትላትን ሴት ከራሷ ማህበረሰብ ከራሷ ቋንቋ ከራሷ ካደገችበት አካባቢ የወጣች አንዲትን ሴት ለአሁኑ አሁን ላሉት ጄኔሬሽን አሁን ላሉት ወጣቶች መስጠት የሚል ፕሮጀክት የሚለው ነበር። አሁን ከዛ በተጨማሪ የኢትዮጵያውያን ሴቶች ዳያሪ የሚል አፍሪካን ዳያሪ ሶፍ ኢትዮጵያን ገርልስ የሚል አንድ ሁለተኛ ፕሮጀክት ፕሮጀክት አለን። በዚህኛው ፕሮጀክት ምንድን ነው ምን በተለያየ አገሪቷ ያሉ ከተለያዩ ቋንቋዎች ወስደን ያሉ ሴቶች በተለይ ደግሞ ከአስራ ሁለት ከአስራ አምስት ያሉ ሴቶችን አንድ ሳምንት ሙሉ ቀን ሙሉ የነበራቸው ሂደት እንዲጽፉ እናደርጋቸዋለን። በረሳቸው ቋንቋ በረሳቸው የስነ ጽሑፍ ብቃት በሰዓቱ ባለባቸው ምንም ነገር ሳይጨመርም እንዲጽፉ እናደርጋቸዋለን። ከዛ በኋላ መልሰው ለሕብረተሰቡ እናቀርበዋለን። ይህም ምንድን ነው ወላጆች ለልጆቻቸው በተለይ ሴት ልጆቻቸው ጫና እያደረጉ ነው ሴቶቹ የሚያሳልፏቸው እኛ ሀገር ደግሞ በተለምዶ ወላጅና ልጅ አይነጋገርም። ቀንህ እንዴት ነበር የሚለው ነገር በጣም ይጎለናል። ይሄኛው ነገር ይህንን ይሄንን ታሪክ ለቤተሰቦች ራሱ ለሶሳይቲ ለማህበረሰቡ ራሱ እንዲያነቡት ይደረግና ሴቶቹ ምን እያሳለፉ እንዳለ ምን እንደሚያስብ ጭንቅላታቸው እያንዳንዱ ሰው ሲነግራቸው እነሱ ጭንቅላት ላይ ምን እንደሚፈጠር እነሱ ስለ ራሳቸው ያላቸው እይታ፣ ስለ ቤተሰቦቻቸው ያላቸው እይታ፣ ስለ ማህበረሰቡ ያላቸው አመለካከት ሰው እንዲገባው ወላጅም መለስ ብሎ ልጄን ምን እያደረግኳት ነው ምን ያልኳት ነበር ለካ እንደዚህ ስላት እንደዚህ እየተሰማት እንደሆነ አላውቅም ነበር ብሎ ከልጆቻቸው ጋር የመነጋገር ሀቢት እንዲኖር በግልጽነት የመነጋገር ባህል እንዲዳብር የምናደርገው እሱ ሁለተኛ ፕሮጀክታችን ነው። ያው የአስተሳሰብ ለውጥ የሚጀምር ሁላችንም ለመለወጥ አስተሳሰባችን ለመለወጥ ራሳችን ስናዘጋጅ ነው። በብዛት የምንቸገ በግላችን የምናደርገው ወይም ደግሞ መስሪያ ቤታችን ላይ የምናሳየውና ቤታችን መተን የምንሆነው የተለያየ ነገር ይሆናል። አንደኛው የምናደርጋቸው ነገሮች እያንዳንዱ የምናደርጋቸው ነገሮች ሰው ላይ ወይም ደግሞ ልጆቻችን ላይ የራሱን የቻለ ተጽዕኖ አለው እና ማስተዋል ስንጀምር ነው። እንደ ግለሰብ ደግሞ እኔ በግሌ ምን ማድረግ እችላለሁ እዚህ ለራሳችን እንዲደረግብን ማንፈልገው ነገር ወይም ደግሞ የራሳችን የሆነ ሰው እንዲጎዳብን በማንፈልገው መልኩ ሌሎቹን ላለመጉዳት መቆጠብ ነው። በመጨረሻም ማእዛ በስነ ፆታና በጥበብ ዙሪያ ለሚሰሩ ወጣቶች አፍሪካን ክሬኤቲቭ ማይንድስ ክፍት መሆኑን ገልጻ በፌስቡክ እና በድረ ገጻቸው በኩል እንዲያገኟቸውም ጋብዛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ሄደንን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። ዝግጅቱን በመምራት አብሬያችሁ ያለሁት ጽዮን ግርማ ነኝ። ማክፌል ያበሮ ፕሮግራሙን በማቀናበር ነው። አልፍሬዶ አልሳንቶስ ደግሞ የስርጭት ስርጭት ምህንድስናውን እየተከታተለ ይገኛል። ተከታዩ መሰናዷችን የዘጋቢዎች መስኮት ነው። የዘጋቢዎች መስኮት ዛሬ ወደ ኤርትራ ነው ይዞን የሚያመራው ኤርትራዊ ወጣት ድምፃዊ ቃል አብ ተወልደ መድህንን ለጋቢናዊ አድማጮች እናስተዋውቃችኋለን። ወጣት ድምፃዊ ቃል አብ ተወልደ መድህን ጥሩ ስምና ዝና ካላቸው ወጣት ድምፃዊያን መካከል አሁን ተጠቃሽ ነው ይለናል የአስመራው ዘጋቢያችን ብርሃነ። በሚያወጣቸው ነጠላ ዜማዎችና ክሊፖች በወጣቶች ተወዳጅነትን ከማግኘቱም ባለፈ የተለያዩ ሽልማቶችን ማግኘትም ችሏል። ክራር በጥሩ ሁኔታ ይጫወታል። እንዲሁም ደግሞ እስካሁን ከሰራቸው በጣም ብዙ የሙዚቃ ስራዎቹ የሚበዙት የራሱ ዜማዎች እንደሆኑም ለቪኦኤ ገልጿል። አብዛኞቹ የሙዚቃ ቪዲዮዎች መነሻ ሀሳቦቹ የራሱ እንደሆኑ ድምጻዊው ቃለሀብ ተናግሯል። ብርሃነ በረሀ ከአስመራ በተከታዩ ዘገባ ያስተዋውቀናል። በልጅነቱ ክራር በመነካካት የጀመረውን የሙዚቃ ህይወት እንደ ኤውሮፓውያን አቆጣጠር በ1997 የብሔራዊ አገልግሎቱን ለመፈጸም ሳዋ በመሄድ የክራር ችሎታውን በማሳደግ የመዝፈን አቅሙን ማወቅ እንደቻለ የተናገረው ድምፃዊ ቃለአብ በሀገር መከላከያ የሙዚቃ ባንድ ውስጥ የመግባት እድሉን በማግኘቱ በባንዱ በክራር ተጫዋችና በድምፃዊነት በመስራት ችሎታውን በማሳደግ አሁን ለደረሰበት ደረጃ ትልቅ አስተዋጽኦ እንደነበረው ተናግረዋል። ወጣት ድምፃዊ ቃል አብ አያይዞም እንደ ኤውሮጳውያን አቆጣጠር በ2002 የኤርትራ የነፃነት በዓል በተከበረበት ወቅት ለመጀመሪያ ጊዜ ለህዝብ የመድረክ ስራውን ማቅረብ እንደቻለና በ2010 የመጀመሪያ አልበሙን እንዳሳተመ ተናግረዋል። መጀመሪያ ጊዜ ግን ክልተሽሕን ሰለስተን ክልተን ዘበለ እዋናት ደረጃ ግንባር ካሴት ክንሰርሕ ኢልና ህዝቢ ዓብ ተቐባልነት ገበረትን እንደ ኤውሮጳውያን ኣቆጣጠር በ2003 ከመከላከያ የሙዚቃ ባንድ ጋር በነበርኩበት ወቅት እቲ ምስጢር ፍቅርና የሚል ዘፈኔ ለመጀመሪያ ጊዜ ከህዝብ ጋር በማስተዋወቅ ዝናን ያስገኘልኝ ዘፈን ነው። ከዛ በኋላ በተለያዩ ሀገራዊ በዓሎች ላይ በመሳተፍ ኢልናልኪ ስማ ንህና የሚሉና ሌሎች በርካታ ነጠላ ዘፈኖችን ሰርቻለሁ። በ2910 ዓ ምት ለመጀመሪያ ጊዜ አስር ዘፈኖችን የያዘ ግርማ ከተማ የተሰኘ አልቡም ሰርቻለሁ። አልቡሙ በአገር ውስጥና በውጪ ብዙ ተቀባይነትን ያስገኘልኝና አሁን ያለሁበት ደረጃ ላይ እንድደርስ ትልቅ በር ከፍቶልኛል። ብለዋል። ወጣት ድምፃዊ ቃል አብ ብዙ ክሊፖችን እንደሰራ ቁጥራቸውን ግን ማስታወስ እንደማይችል በመናገር እንደ ኤውሮጳውያን አቆጣጠር በ20 አራትና አምስት ክሊፕ ብዙም ባልታወቀበትና ባልተጀመረበት ጊዜ ክሊፕ እንደሰራ ተናግረዋል። ቲ ሚስጢር ፍቅርና አብ ክልተ ሽሕ ክሊፕ ዘይፍለጥ ከሎ ሽዕ ጀሚሮ። እንደ ኤውሮጳውያን አቆጣጠር በ20 አራት ክሊፕ በማይታወቅበትና ባልተጀመረበት ጊዜ ቲ ሚስጢር ፍቅርና የሚል ዘፈኔ በክሊፕ ሰርቻለሁ። ከዛ በኋላ ለረጅም ዓመታት ታመሜ ስለነበር ነበር ከሙዚቃ ርቄ ነበር። ከበሽታ የካገገምኩ በኋላ ሰበይ የምትል ዘፈኔን በማውጣት ወደ ሙዚቃ ከተመለስኩ በኋላ ፍሸኽ በሊ ክንራኸቢና፣ ካንዶየ፣ ኮራሌይ፣ ዘይማልሰይ የሚሉ ክሊፖችን ሰርቻለሁ። አሁንም ብዙ ስራዎችን እየሰራን ነው ብለዋል። የክሊፕ ስራዎች ላይ ብዙ ጥልቅ እውቀት ባይኖረውም የግጥም ሀሳቦችን የመፍጠር አቅም እንዳለውና የሚበዙ የክሊፕ ስራዎቹ መነሻ ሀሳቦች የራሱ እንደሆኑ ነው ወጣት ቃልአብ የሚናገረው። ወጣት ድምፃዊ ቃልአብ ዜማ የመፍጠር ጥሩ አቅምና ተሰጦ እንዳለው በመጥቀስ የሚበዙ የክሊፕ ስራዎቹ ዜማዎቹ የራሱ እንደሆኑ ተናግረዋል። አያይዞም ዜማ ለማውጣት በአእምሮ ዜማውን ካሰላሰለ እና በአፉ ካንጎራጎረ በኋላ በክራር እንደሚሰራም ተናግረዋል። ወጣት ድምፃዊ ቃለአብ ተወልደ መድህን እንደ አውሮፓውያን አቆጣጠር በ2018 ለመጀመሪያ ጊዜ በተዘጋጀው ና ለሁለተኛ ጊዜ በ2019 በቀጠለው የሻሞት ሽልማት በክሊፕ ስራዎቹ ሁለት ጊዜ የአመቱ ምርጥ ክሊፕ የሚል ሽልማቶችን እንዳገኘም ተናግረዋል። ክተሻ አስ ሸሞንተን ዝነበረ አወት ናይ ክንራኸቢና ንብል ደርፍ ነይሩ ኣብቲ ሻሞት ተዳልዩ ዝነበረ ሓሙሽተ ብልጫታስ ኣርባዕት እዩ ንዕናይና ወሲድና ነ ዘፈኔ እንደ ኤውሮጳውያን አቆጣጠር በ2018 በተዘጋጀው የመጀመሪያ የሻሞት የሙዚቃ ሽልማት ተሸልሟል። ክሊፑ ሌሎች በአራት የተለያዩ ምድቦችም ሽልማቶችን አግኝቷል። በ2019ም ማልሰይ በሚል ክሊፕ ለሁለተኛ ጊዜ የሻሞት ሽልማት አግኝቻለሁ። ክሊፑ በአምስት የተለያዩ ምድቦችም ሽልማት አግኝተዋል። የዚህ ሁሉ ሽልማት ዋነኛ ምስጢር ደግሞ ሁሉም በስራ ላይ የተሳተፉ ሰዎች ያደረጉት ጥረት ውጤት ነው። በዚህ አጋጣሚ ሁሉንም አመሰግናለሁ ብለዋል። ብዙ አድናቂዎችና ተከታዮች ያሉት ወጣት ድምፃዊ ቃል አብቶ ወልደ መድኅን በቅርብ ጊዜ አዳዲስ የክሊፕ ሥራዎችን እንደሚለቅ ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃነ በረሃን እናመሰግናለን። በጣም ጥሩ ዜማም ይመስላል እንግዲህ። ለአድማጮቻችን ከድረገጽ ላይ አግኝታችሁ እንድታዳምጡት እንጋብዛለን። ለዛሬ ዝግጅታችንን በዚህ አጠናቀናል። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አማሪክ፣ እንዲሁም በትዊተር ላይ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ። የዛሬው ጋቢና ጉዟችንን በዚሁ አጠናቀን ፕሮግራሙን በመምራት አብሬያቸው የቆየሁት ጽዮን ግርማ ነበርኩኝ። ፕሮግራሙን በማቀናበር ማወክቤል ያብሩ አብሮን ነበር። አልፈሊዶ አልሳንቶስ የስርጭት ምህንድስናውን በመቆጣጠር አብሮን አምሽቷል። ጥላሁን ገሰሰ አምሳሏ በተሰኘው ዘፈኑ ሩ በነገው ምሽት ዝግጅታችን ንገናኝ rá, Amerikát.